You're with SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዩናይትድ ስቴትስ በኢትዮጵያና ኤርትራ መንግሥታት ባለሥልጣናትና የህወሓት አባላት ላይ የቪዛ ገደቦች ጣለች በሜልበርን አራት ሰዎች በኮሮና ቫይረስ ተጠቁ። ቼልሲና ሊቨርፑል ለሻምፒዮን ሊግ እግር ኳስ ግጥሚያ አለፉ፣ የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያና ኤርትራ ባለሥልጣናት የጸጥታ ኃይሎችንና የህወሀት አባላትን አካቶ የቪዛ ገደቦች መጣሏን አስታወቀች። ዩናይትድ ስቴትስ ገደቦቹን ለመጣል ግድ የተሰኘችው ትግራይ ውስጥ ተከስቶ ያለው ቀውስ በኢትዮጵያ ለሉዓላዊነት ብሔራዊ አንድነትና የድንበር ክብር ለአደጋ መጋለጥ ካሳደሩባት ስጋቶች በመነሳት መሆኑን ገልጣለች። የቪዛ ገደቦቹ ይጣሉባቸው የወቅቱና የቀድሞው የኢትዮጵያና ኤርትራ ባለሥልጣናት የጸጥታ ኃይሎችና የህወሀት አባላት ማንነት በዝርዝር ይፋ ያልሆነ ሲሆን ገደቦቹ ሌሎች ግለሰቦችን የአማራ ክልል መደበኛ ያልሆኑ ኃይላትንም ያጠቃልላል። በታካይነትም ንክኪ አላቸው የተባሉ ገደቡ ይጣለባቸው ግለሰቦች የቅርብ ቤተሰቦችንም ይጨምራል። በውጭ ጉዳይ ሚኒስትሩ የትግራይ ቀውስ ለትግድግና እንዳይበቃ ሳንካ የሆኑት ተጨማሪ እርምጃዎች በዩናይትድ ስቴትስ በኩል እንደሚወሰድባቸው ልብ እንዲሉ በማስጠንቀቅ የሌሎች አገራት መንግስታትም ተመሳሳይ እርምጃዎችን እንዲወስዱ ጥሪ አቅርባለች። ለሰማንያ ስድስት ቀናት ያለአንዳች የማኅበረሰብ ኮሮና ቫይረስ ተጋቦት የቆየችው ሜልበርን አራት ነዋሪዎቿ በቫይረስ ተጠቁ። ቫይረሱ የተገኘበት አካባቢ በሰሜናዊ ሜልበርን ሲሆን የዋይትልሲ ሁለት ወንዶች በቫይረሱ መያዛቸው ሲረጋገጥ፣ እንዲሁም የቅርብ የቤተሰብ አባላት ከሆኑት ውስጥ አንዲት ሴትና አንድ ልጅ ተጠቂ መሆናቸው ተገልጧል። ሌሎች የቤተሰቡ አባላት ምርመራ አካሄደው በቫይረሱ ሳያዙ ቀርተዋል። የጤና ባለሥልጣናት የባንዱራ የዋና ትምህርት ቤትንና ሃይ ፖይንት የገበያ ማዕከልን ለቫይረሱ ተጋላጭነት ዳራጊ በሆኑ ስፍራዎች መዝገብ ውስጥ አስፍረዋል። ሌሎችም ተጨማሪ ቀዎች ታካይ እንደሚሆኑ ይጠበቃል። ይህ በእንዲህ እንዳለም የአውስትራሊያ ጤና ባለሥልጣናት ሰዎች ክትባት ለመውሰድ መመዘኛዎቹን እንዳሟሉ ወዲያውኑ እንዲከተቡ እያሳሰቡ ነው። ባለሥልጣናቱ መልእክቶቻቸውን ጠንከር ለማድረግ የወደዱት ዕድሜያቸው ከአምሳ በላይ ሆኖ ለመከተብ መመዘኛዎችን አሟልተው ሳለ አስትራ ዜኒካ ክትባትን ከመከተብ ይልቅ የፋይዘር ክትባትን ጠብቆ ለመከተብ የሚሹ ሰዎች ቁጥር በመጨመሩ ነው። መንግስትም በበኩሉ ከተወሰኑ የሕክምና ሁኔታዎቻቸው ግድ ከሚሏቸው ግለሰቦች በስተቀር ሁሉም ዕድሜያቸው ከአምሳ በላይ የሆኑ ሰዎች አስትራዜኔካ ክትባትን እንዲከተቡ ምክረ ሐሳብን እየለገሰ ነው። ከአስትራዜኔካ ክትባት ጋር በተያያዘ 25 የደም መርጋትና አንድ ሞት መከሰቱን የገለጡት የአውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ፖል ኬሊ እስካሁን ሶስት ነጥብ ስድስት ሚሊዮን ሰዎች የፋይዘርና አስትራዜኔካ ክትባቶችን መከተባቸውን አስታውቀዋለን። በሌላም በኩል ጠቅላይ ሚኒስትር ስኮት ሞሪሰን ክትባት የተከተቡ አውስትራሊያውያን የኮሮና ቫይረስ ገደቦች በተጣሉበት ወቅት ከክፍለ ሀገር ወደ ክፍለ ሀገር መዘዋወር እንዲችሉ የተለሙ ትልም ከወዲሁ ተቃውሞ ገጥሞታል። ጠቅላይ ሚኒስትሩ ይህንኑ እቅዳቸውን ለብሔራዊ ካቢኔ በዚህ ሳምንት ለማቅረብ አስበዋል። ይሁንና የየክፍለ ሀገራቱ ፕሪምየሮችና ክፍለ ግዛት ዋና ሚኒስትሮች ያልተቀበሉት ሲሆን ናሽናልስ ፓርቲ ፌዴራል ምክር ቤት አባል የሆኑት ማት ካነቫን የመዘዋወር ነጻነት የአውስትራሊያውያን የተፈጥሮ መብት ነው በማለት የተቃውሞ ድምፃቸውን ሲያሰሙ፣ የኒው ሳውዝ ዌልስ ፕሬምየር ግላዲስ በርጅክላያን በበኩላቸው ይህ ወሰኖችን የማጥበቁ ጉዳይ ጥረቶችን የሚያባክን ቧልት ነው ሲሉ ተቃርኗቸውን ገልጠዋለን። ደቡብ አውስትሬሊያ ከነገ ጀምሮ ማናቸውም ዕድሜያቸው ከአሥራ ስድስት ዓመት በላይ ለሆኑ የገጠር አካባቢ ነዋሪዎች ክትባቶችን ለመከተብ ትሰናድታለች። ፕሪምየር ስቲቨን ማርሻል ክትባቶቹ የክፍለ አገሩ መንግስት ክትባት በሚሰጥባቸው ስፍራዎች ሁሉ የሚገኙ እንደሆነና ሆኖም በሁሉም ክሊኒኮች ፋይዘርና አስትራዜኒካ ክትባቶችን በአማራጭ ማግኘት እንደማይቻል ጠቁመዋል። ከባህር ማዶ ወደ አውስትሬሊያ የሚመጡ መንገደኞች አውስትሬሊያ ከመዝለቃቸው በፊት የኮሮና ቫይረስ ክትባት የተከተቡ መሆኑን በዲጂታል መልኩ ማስታወቅ እንዳለባቸው ተነገረ። ተጓዦች ወደ አውስትሬሊያ ከመግባታቸው በፊት የጤንነታቸው ሁኔታ፣ የቪዛ ኢንፎርሜሽንና የጉዞ ታሪካቸውን ሊያስታውቁ ይገባል። አሰራሩ አውስትራሊያውያን ወደ አገራቸው በሚመለሱበት ወቅት ያለ ወሸባ ጊዜ እንዲጓዙ የሚያደርግ ሲሆን ለዓለም አቀፍ የክትባት ምስክር ወረቀቶችም ዕውቅናን የሚሰጥ ይሆናል። የአገር ውስጥ ጉዳዮች ዲፓርትመንት ጸሐፊ ማይክል ፔዘሎ አሰራሩ በሚቀጥለው ዓመት መጀመሪያ ግድም ግብር ላይ ይውላል ብሎ መንግሥት እንደሚገምት ገልጠዋል አያይዘውም የዲጂታል መንገደኛ መግለጫ በአሰራራችን ውስጥ አውስትራሊያ ሲገቡ ወይም ከመግባቶ በፊት መስፈር ይኖርበታል። እናም እርሶን የአረንጓዴ ተሳፋሪ ያደርጎታል። ይህ ቀላል የሆነ ቴክኒካዊ ሁኔታ አይደለም። ይሁንና በተቻለ ፍጥነት እውን እንዲሆን እንሰራለን ብለዋል። የኢትዮጵያ መንግስት ለኬንያ ለመሸጥ አስቦ የነበረው የኤሌክትሪክ ኃይል ከፍተኛ መዘግየት እንደሚገጥመው እየተነገረ ነው። ይህንኑ አስመልክቶ የአገር ቤት ዘጋቢያችን ሰለሞን በቀለ እንደሚከተለው አጠናቅሮታል። የኢትዮጵያ መንግስት የኤሌክትሪክ ኃይልን ለኬንያ ለመሸጥ ያደረገው ስምምነት ረጅም መዘግየት ሊገጥመው እንደሚችል የዜና አውታሮች የኤሌክትሪክ መስሪያ ቤት ከፍተኛ ባለስልጣናትን በመጥቀስ እየዘገቡ ይገኛሉ። ለኬንያ ይሸጣል ተብሎ በስምምነት ላይ የተደረሰው አምስት መቶ ሜጋዋት የኤሌክትሪክ ኃይል እንደነበር ይታወቃል። ለዚህ መዘግየት ዋናው ምክንያት የኃይል ማስተላለፊያው መስመር በኢትዮጵያ በኩል ያለው አራት መቶ አስራ ሁለት ኪሎ ሜትር ሙሉ ለሙሉ ቢጠናቀቅም በኬንያ ወገን መዘርጋት ያለበት ባለመጠነ ተውሏል። ለዚህ የኤሌክትሪክ ኃይል ሽያጭ ወጪን የሸፈኑት የአፍሪካ ልማት ባንክና የዓለም ባንክ መሆናቸው ተጠቅሷል ይህ የኤሌክትሪክ ኃይል ሽያጭ በፊት ከነበረው ጭምር ወደ አንድ ቢሊዮን ዶላር የሚጠጋ ገቢ በዓመት ያስገኛል ቢባልም፣ በዚህ አያያዝ እቅዱ ሊሳካ እንደማይችል ተገምቷል። በኢትዮጵያ የኤሌክትሪክ ኃይል ለማመንጨት ከፍ ያለ ኢንቨስትመንት በመመደብ የተሳካ ስራዎች ቢከናወኑም በታሰበ መንገድ ወደ ውጭ ሀገር በመሸጥ የውጭ ምንዛሪ ለማግኘት ችግር መኖሩን መስሪያ ቤቱ ገልጿል ተብሏል። በኬንያ በኩል ያለው የመስመር ግንባታ በጣሙን ወደኋላ ስለዘገየ ምናልባትም ለአንድ አመት ያህል የመስመር ዝርጋታው ሳይጠናቀቅ ሊዘገይ ይችላል ተብሎ ተገምቷል። የኢትዮጵያ የመስመር ዝርጋታ በመጠናቀቁ እስከ ሁለት መቶ የኤሌክትሪካል ከመጪ ወር ጀምሮ ወደ ኬንያ ሊላክ ይችል ነበር ተብሎ ተገምቷል። በድምጽ ብቻ እንደሚወሰን በአጽንኦት እየገለጸ ይገኛል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። የሳሞዋ የመጀመሪያዋ የሴት ጠቅላይ ሚኒስትር ሆነው ቃለ መሐላቸውን በሚፈጽሙበት ቀን በባልደረቦቻቸው ወደ ፓርላማ እንዳይዘልቁ ታግደዋል። ተመራጭ ጠቅላይ ሚኒስትር ፊያሜ ናኦሚ ማታፋ ፊያሜ ወደ ፓርላማ እንዳይዘልቁ የታገዱት ቃለ መሐላቸውን ለመፈጸም በጠቅላይ ፍርድ ቤት ዳኞች ታጅበው እየተጓዙ ሳሉ ነው። ሁነቱም በተቺዎች ደም አልባው መፈንቅለ መንግሥት ተብሏል። ሳሞዋንን ለሁለት ዓመታት በጠቅላይ ሚኒስትርነት የገዙት ምንም እንኳን ተመራጭ ጠቅላይ ሚኒስትር ማታፋ በአንድ አብላጫ ወንበር አሸናፊ ስለመሆናቸው ፍርድ ቤት ብይን ቢሰጥም ሥልጣኔን አልለቅም ሲሉ ሞጠኝ ብለዋል። የሳሟዋ ሕገ መንግሥት ምርጫ ከተካሄደበት ዕለት ጀምሮ በአምስት ቀናት ውስጥ ጠቅላይ ሚኒስትር እንዲሰየም ይደነግጋል። ዛሬ የሳሟ ምርጫ ከተካሄደ ድፍን 45 ቀናትን አስቆጥሯል። ቼልሲና ሊቨርፑል ለሻምፒዮን ሊግ እግር ኳስ ግጥሚያ ስፍራቸውን ይዘዋል። ቼልሲ በአሽተን ቪላ የተረታ ቢሆንም ሌይሴስተር ሲቲ በቶተንሃም ሆትስፐር አራት ለሁለት በመረታቱ ሳቢያ ለሻምፒዮን ሊጉ ማለፍ ችሏል። በሌላ በኩል ማንቸስተር ሲቲ ኤቨርተንን አምስት ለባዶ ለማሸነፍ በቅቷል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ93 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንቢያና ያሰማልን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 5፣ ከፍተኛ 18። አድላይድ ይዘንባል። ዝቅተኛ 12፣ ከፍተኛ ስራ 9። ሜልበርን ደመናው ይቋጥራል። ዝቅተኛ 14 ከፍተኛ 20። ሆባርት ረፋዱ ላይ ዘንባል። ዝቅተኛ 11 ከፍተኛ 20። ካምብራ ረፋዱ ላይ ዘንባል። ዝቅተኛ 5 ከፍተኛ 17። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 22። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 23። ዳርዊን ፀሐማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 33 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 26 ዜናውን ከማጠቃላችን በፊት ረዕሰ ዜናዎቹን ደግመን እናሰማለን። ዩናይትድ ስቴትስ በኢትዮጵያና ኤርትራ መንግሥታት ባለሥልጣናትና የህወሓት አባላት ላይ የቪዛ ገደቦች ጣለች። በሜልበርን አራት ሰዎች በኮሮና ቫይረስ ተጠቁ። ቼልሲና ሊቨርፑል ለሻምፒየንስ ሊግ እግር ኳስ ግጥሚያ አለፉ። የሚሉት ግንባር ቀደም ረዕሰ ዜናዎቻችን